ወደ ዕለቱ ዝርዝር ዜናዎች ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። ቪክቶሪያ ውስጥ 627 ሰዎች በኮቪድ-19 ተያዙ፣ ስምንት ሰዎች ሕይወታቸውን አጡ። የህዳሴ ግድብ ሙሌት ስኬት በሲድኒ እሁድ ሊከበር ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ቪክቶሪያ በዛሬው ዕለት አርብ ስድስት መቶ ሀያ ሰባት ሰዎች አዲስ በኮሮና ቫይረስ መያዛቸውንና ስምንት ህይወታቸውን ማጣታቸውን ገለጠች። ፕሬምየር ዳንኤል አንድሩስ ከስምንቱ ውስጥ አራቱ ህይወታቸውን ያጡ ግለሰቦች በአረጋውያን መጦሪያዎች ነዋሪ የነበሩ መሆናቸውን ተናግረዋል። አክለውም የሟቾቹን ዕድሜና ጾታ ሲገልጡ ሁለት ወንዶች በአምሳዎቹ፣ ሁለት ወንዶች በሰባዎቹ፣ ሶስት ወንዶች በሰማኒያዎቹና አንዲት ሴት በሰባዎቹ ናቸው። አራቱ ህልፈተ ሕይወቶች ከአረጋውያን መጦሪያ ቤቶች ጋር የተያያዙ ናቸው። በድጋሚ ለቤተሰቦቻቸው የተሰማኝን ጥልቅ ሐዘን እገልጣለሁ። ይህ ለነሱ በጣም በጣም አዋኪና ፈታኝ ጊዜ ነውና ብለዋል ፕሬምየር አንድሮስ። በቫይረሱ ሳቢያ ወሸባ ገብተው ካሉ 130 ቪክቶሪያውያን ውስጥ በፖሊስ ወይም በመከላከያ ሰራዊት አባላት በራቸው ሲንኳኳ ቤታቸው የተገኙት ከአራት አንዱ ብቻ መሆናቸውን አስታውቀዋል። ይህንኑ አስመልክቶም የቪክቶሪያ ጤና ኃላፊ ፕሮፌሰር ብሬት ሳትን ሲናገሩ እንዲህ አይነት ቁጥሮቹን ስንመለከት መንፈሳችንን ያዝለዋል በማለት ቅሬታቸውን ገልጠዋል። በሌላም በኩል የአውስትራሊያ ምክትል የጤና ኃላፊ ማይክል ኪድ ሁሉም አውስትራሊያውያን የፊት ጭንብል ለማጥለቅ በእጅጉ ከግምት ውስጥ ማስገባት ይኖርባቸዋል፣ በተለይም የማህበረሰብ ተጋቡት በተከሰቱባቸው አካባቢዎች ነዋሪ የሆኑ በሙሉ ሲሉ ምክረ ሀሳባቸውን አጽንኦት ሰጥተው አሳስበዋል። ይህ በእንዲህ እንዳለም ኩንስላንድ ባለፉት 24 ሰዓታት ውስጥ አንድ ግለሰብ በቫይረሱ መያዙን ገልጣለች። ግለሰቡ በቫይረሱ የተያዘውም ከሜልበርን ወደ ኩንስላንድ በተጓዙት እና የወንጀል ክስ ተመስርቶባቸው ካሉት ሶስት ሴቶች ጋር ቅርበት የነበረው በመሆኑ ነው። ኒው ሳውዝ ዌልስ የኢድ አልአድሃ በዓልን ምክንያት በማድረግ አራት መቶ ሰዎች በሲድኒ ኦበርን ጋሊፖሊ መስጊድ ተገኝተው እንዲጸልዩ መንግስት ፈቃድ ሰጥቷል። በኮቪድ-19 ሳቢያ የኒው ሳውዝ ዌልስ ገደብ አራት ስኩዌር ሜትር በግለሰብ ተወስኖ ከአንድ መቶ በላይ ምዕመናን እንዲታደሙ አይፈቅድም። ይሁንና የኢድ አልድሃን በዓል ምክንያት በማድረግ መቶ ሰዎች በአራት ፈረቃ ርቃታቸውን ጠብቀው እንዲያከብሩ ልዩ ፈቃድ ሰጥቷል። ወረርሽኙ ከፍቶ ያለበት የቪክቶሪያ የጤና ኃላፊ ፕሮፌሰር ብሬት ሳተን ግና የኢድ አልድሃ በዓልን አክባሪ ሙስሊሞች የዘንድሮውን በዓል እባካችሁን ቤታችሁ ሆናችሁ ከቤተሰቦቻችሁ ጋር አክብሮ በማለት የመሳሰቢያ መልእክት አስተላልፈዋል። ውልወርስ ሱፐር ማርኬት በኒው ሳውዝ ዌልስ ኤስቲ እና ኩዊንስላንድ የሚገኙ ሸማቾች የፊት ጭንብል ሳያደርጉ ለግብይት እንዳይወጡ አሳስቧል ኩዊንስላንድ ውስጥ ኮቪድ-19 ተከስቶባቸዋል የተባሉ አካባቢዎች ከዛሬ ጁላይ 31 ጀምሮ ጭምብል እንዲያጠልቁ የሚጠየቁ ሲሆን በኒው ሳውዝ ዌልስ እና ኤስቲ ከሰኞ ኦገስት 3 ጀምሮ ከሸመታ በፊት ጭምብል ማጥለቅ ይጠበቅባቸዋል። በተጨማሪም ገበያተኞች ዳን መርፊ፣ ቢ ደብልዩ ኤስ ኤል ኤች ሆቴልስ እና ቢግ ደብልዩ ለሸመታ ሲሄዱ የፊት ጭምብል እንዲያጠልቁ ይጠየቃሉ። የታላቁ ህዳሴ ግድብ የመጀመሪያ ዓመት ሙሌት ስኬትን ምክንያት በማድረግ በሲድኒና አካባቢያ ነዋሪ በሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን በታደሙበት እሁድ ተከብሮ ይውላል። ይህንኑ አካባቢ አስመልክቶ በአውስትሬሊያ ኢትዮጵያ ኤምባሲ ባወጣው መግለጫ መላው የኢትዮጵያ ሕዝብ በጉጉት ሲጠብቀው የቆየው የታላቁ ህዳሴ ግድብ የመጀመሪያ ደረጃ የውሃ ሙሌት በስኬት መጠናቀቁን በቅርቡ ይፋ ማድረጉ ይታወቃል። ይህንን ታላቅ አገራዊ ስኬት በመላው ዓለም የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በተሳተፉበት ሁኔታ ድምፃችን ለግድባችን በሚል መሪ ቃል በመጪው እሁድ ኦገስት 2 2020 በጋራ ለማክበር ዝግጅት ተደርጓል ብሏል። የበዓሉ ስነ ስርዓት የሚካሄደው ፒት ስትሪት ሜሪላንድስ በሚገኘው ሆሮይድ ጋርደንስ ከቀትር በኋላ በሁለት ሰዓት ወይም ቱ ፒ ኤም ነው ኤምባሲው በማካከልም፣ በተጠቀሰው ቦታ ተገኝተን በመንግስት የወጡ የጤና የጥንቃቄ መመሪያዎችን በማክበርና ርቀታችንን በመጠበቅ ስኬቱን በጋራ እንድናከብር ጥሪያችንን እናስተላልፋለን ብሏል። ፌስቡክ እና ጉግል ከሚቀጥለው ዓመት አጋማሽ ጀምሮ ለንግድ ሚዲያ ተቋማት ዜናዎች ክፍያ እንዲፈጽሙ አሌ ካሉም እስከ 10 ሚሊዮን ዶላርስ መቀጮ ያገኛቸዋል። አዲስ በወጣው ድንጋጌ መሠረት የቴክኖሎጂ ኩባንያዎቹ የክፍያ ዋጋዎች ላይ ለመስማማት የሦስት ወራት ጊዜያት የሚኖራቸው ሲሆን ከዚያ በኋላ ገና አስገዳጅ ሆኖ ይጸናል። የስዊዘርላንድ መንግስት ጠበቃ በፊፋ ፕሬዚደንት ጂያኒ ኢንፋንቲቶ ላይ ክስ መሰረተ። ክሱ የተመሰረተው ፕሬዚደንቱ ከስዊዝ ጠቅላይ አቃቤ ሕግ ጋር ሚስጥራዊ ስብሰባ ማካሄድ ጋር የተያዘ ነው። ጠቅላይ አቃቤ ሕግ ሉበር ፊፋ በሙስና ምርመራ እየተካሄደበት ሳለ ሚስጥራዊ ስብሰባ ከፕሬዚደንቱ ጋር አካሄዷል በሚል ሳቢያ በፈቃዳቸው የሥራ መልቀቂያ አስገብተዋል። ይሁንና ሁለቱም ተከሳሾች አንዳችም የፈጸምነው ህገወጥ ተግባር የለም በማለት እየተከራከሩ ይገኛሉ። የፊፋ ፕሬዚደንት እየተካሄደ ላለው የሙስና ምርመራ ሙሉ ትብብር እንደሚያደርጉ ሲገልጡ፣ ጠቅላይ አቃቤ ህግ ሉበር በኦገስት ወር መጨረሻ ከስልጣናቸው ይወርዳሉ። ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ቪክቶሪያ ውስጥ 627 ሰዎች በኮቪድ-19 ተያዙ። ስምንት ሰዎች ህይወታቸውን አጡ። የህዳሴ ግድብ ሙሌት ስኬት በሲድኒ እሁድ ሊከበር ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።